You with SBS Radio. ወቅታዊ ጉዳዮች ሰዎችን ወደ አውስትራሊያ በማስመጣት ንግድ ዘርፉ ተሰማሮ የደለበ ገንዘብ ማሰባሰቢያ የሆነ ነው። ገንዘቡን የሚያሰባስቡት ግና የሐሰት ቪዛዎችን እውነተኛ አስመስሎ በማቅረብ ነው ይህ ሲሆን ግና ለተጭበረበሩት ግለሰቦች ያለው ድጋፍ ዝቅተኛ ነው ከ ከ2014 ጀምሮ 3 ሺህ ያህል የቪዛ ማጭበርበሮች ለአውስትራሊያ መንግሥት ሪፖርት ተደርጓል ይሁንና የሐሰተኛ ቪዛዎችና የማጭበርበር ድርጊቶች ቁጥር ምናልባትም የበዛ እንደሆነ ይገመታል የቪክቶሪያ ክሎዚየር አንደርሰን የህግ ግልጋሎት ሰጪ ገዲብ የኢሚግሬሽን የህግ ባለሙያ የሆኑት ሳን ማቲ ቬርማ በአስተኛ ቪዛ ወይም ቪዛ እናስገኝላችኋለን በሚል የተጨበረበሩ ግለሰቦች በቂ እገዛ እንደማያገኙ ሲጠቁሙ ህገወጥ ተግባሩ የሚያስከትላቸው መዘዞች ቪዛው እንዲሰረዝ ወይም እንዲታገዱ በማድረግ ከናካቴውም ለቪዛ አልባነት ተዳርገው እንዲቀሩ ያደርጋል። ግልጽ ነው። በደረሱበት አገር ቀዳሚ ተግባሮ የሚሆነው የቅሬታ ስሚ ማመልከቻ ማስገባት ሳይሆን እዚህ አገር ውስጥ ሁኔታውን ማስተካከል ነው ብለዋል። ለዚህም አንዱ ምሳሌ በዚህ ዓመት መጀመሪያ ላይ በኤስቢኤስ የተጋለጠው የሜልበርን ነዋሪ የሆነው መንዞር ከዲር ከሶሪያ ተሰደው ሳውዲ አረቢያ ከሚገኝ አንድ ቤተሰብ ወደ አውስትሬሊያ አስመጣችኋለሁ በማለት 10 ሺህ ዶላር ሲያህል ተቀብሏል። አቶ ከዲር ኑር አልሀብሲን የተዋወቀው በኦንላይን ሲሆን የቀረበውም እኔ የአውስትራሊያ ፓርላማ አባል ስለሆንኩ የቪዛ ሂደቱ በፍጥነት እንዲያልቅ አስደርጋለሁ በማለት ነው። ሆኖም አቶ ከዲር ከቶንም የፓርላማ አባል አይደለም። የኑር አልሀብሲ ቤተሰብ አሁንም ድረስ ያለው ሳውዲ አረቢያ ነው። አቶ ከዲር ገንዘብ ከአልሀብሲ ቤተሰብ መቀበሉን ያመነ ሲሆን ያጠፋዎት ምንም ጥፋት ያለም ሲል ክዷል። ወይዘሮ ቬርማ እንዲህ ያሉ የማጭበርበር ሁኔቶች ሰለባ ለሆኑት የአገር ውስጥ ጉዳይ ዲፓርትመንት እገዛ ማድረግና ድጋፍ ሊቸር እንደሚገባው ያሳስባሉ። የአገር ውስጥ ደህንነት ዲፓርትመንት የቅሬታ ስሚ ማመልከቻዎች ቢቀርቡለትም ምላሽ ለመስጠት በእጅጉ አዝጋሚ በመሆኑ እንደሚታወቅና ሰዎች ለቅሬታቸው ምላሽ የማያገኙ ከሆነም አቤት ከማለት እንደሚቆጠቡ አሳስበዋል። ሆኖም የአገር ውስጥ ጉዳዮች ዲፓርትመንት ከግለሰብ ገመና ጋር የተያዘ ነው በሚል ምላሽ ከመስጠት ተቆጥቧል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።